በድሬዳዋ አስተዳደር የሚወዳደሩ ተቃዋሚ ፖለቲከኞች በአስተዳደሩ ለገጠር ቀበሌዎች ተሰጥቷል ያሉትን የተጋነነ የውክልና ተመን ተችተዋል። በ1999 ቆጠራ መሰረት ከሁለት ሶስተኛው በላይ ነዋሪዋ በከተማ የሚኖርባት ድሬዳዋ ለአስተዳደር ምክር ቤት ከተመደቡት 189 ወንበሮች መካከል ግን አብዛኛው ለገጠር ቀበሌዎች የተመደበ ነው። በጉዳዩ ላይ አስተያየት የተጠየቀው የብሔራዊ ምርጫ ቦርድ ይህንን የማስተካ ከሉ ስልጣን የከተማ አስተዳደሩ ነው ብሏል። አዲስ ቸኮል ዝርዝሩን ይዟል። ድሬዳዋ አሁን አላት ተብሎ ከሚገምተው ግማሽ ሚሊዮን ገደማ ህዝብ አብዛኛው የከተማ ነዋሪ ነው። በ1999 ቆጠራ መሰረት የከተማ ነዋሪ ድርሻ 67.5 በመቶ ሲሆን፣ የገጠሩ ደግሞ 32.5 በመቶ ነው። ይሁንና የከተማ አስተዳደር ምክር ቤቱ 189 ወንበሮች የተደለደሉት 114 ለገጠር ቀበሌዎች፣ 75 ደግሞ ለከተማ ቀበሌዎች ሆኖ ነው። የድሬዳዋ አስተዳደር ቻርተር ከጸደቀ ጀምሮ ከ10 አመታት በላይ ሲሰራበት የቆየው ይህን ድልደላ ህዝባዊ መሰረታቸው በዋናነት ከገጠሩ ይልቅ በድሬዳዋ ከተማ ላይ የሆኑት ኢዜማና ብን ተቃውሞ ሞቷል። የኢዜማ ድሬዳዋ ቅርንጫፍ ኃላፊ አቶ ወንድሶን አሰፋ ድልደላው አንድ ሺ ነዋሪ ያላቸውን የገጠር ቀበሌዎች አስር ሺ ነዋሪ ካላቸው የድሬዳዋ የቀድሞ ከተማ ቀበሌዎች በኩል ሚዛን ያስቀመጠ ነው ሲሉ ይተቹታል። የገጠር ሰላሳ ስምንት ገጠር ገበሬ ማህበራት ሲችል አንዱም ገጠር ገበሬ ማህበር እንደ ወረዳ ነው የተወሰደው። ድሬዳዋ ደግሞ ሀያ አምስት በዛን ዘመን ውስጥ የነበሩትን የከተማ አደረጃጀት ሀያ አምስት በሀያ አምስት ቀበሌ የተከፈለ ነበረ። ለሁለቱ ወንበር ስብስብ በተለይ ለከተማ ለገጠሩ መቶ አስራ አራት ወንበር ነው የተሰጠው። እንግዲህ መቶ ሺህ ለሚሆኑ ከሶስት መቶ ሺህ ህዝብ በላይ ላለው የከተማ ደግሞ እየተሰጠው ሰባ አምስት ወንበር ነው። እንግዲህ ይሄ ሰባ አምስት ወንበሩን ስሜቱ ስናፈላው ጠቅላላውን በእያንዳንዱ ወረዳ ሶስት ሶስት ሰዎች ይወክላሉ ማለት ነው። ስለዚህ ሶስት ጊዜ ሀያ አምስት ሰባ አምስት ይሆናል ማለት ነው። ገጠር አካባቢ ላይ ደግሞ ሶስት ጊዜ ሰላሳ ስምንት ወደ መቶ አስራ አራት ወንበር ይዛል ማለት ነው። ይሄ በጣም ፍጹም ፍትሃዊ ያልሆነ የወንበር ክፍፍል እንደነበረ ነው የሚያሳየው። ያው ቀደም ሲል ወያኔ ለራሱ አመቺ እንዲያመቸው ሲል የፈጠረው ነገር ነው። አሁንም በተመሳሳይ ሆኖ ያው ነገር ነው የተደገመው በምርጫ ቦርድ የተስተካከለ ብሎ። የአማራ ብሔራዊ ንቅናቄ አብን ድሬዳዋ ቅርንጫፍ ጸሐፊ አቶ ደርባለኝም የአቶ ወንደስ ቅሬታ ይጋራሉ። በፖፑሌሽን ደረጃ ካየነው ከተማ ውስጥ ያለው ማህበረሰብ ነው አብላጫውን ድምጽ መያዝ ያለበት በክልል ምክር ቤቱ ወንበር ላይ እሱ አልሆነም እንግዲህ የምንታገልበት አንዱ አላማ እሱን ለማስተካከል ነው አብዛኛው ፖፑሌሽን ከተማ ውስጥ ነው ያለው ስለዚህ የውሳኔ ሂደቱ ላይ ትልቁን ተሳትፎ መያዝ ያለበት የከተማ ህዝብ ነው ብለን እናምናለን የገጠሩ ማህበረሰብ ይግኖር ይደረጋል እያልን አደለም በድምፁ ልክ በቁጥሩ ልክ የውሳኔ ሂደቱ ላይ መሳተፍ አለበት ነው የኛ እምነትና የትግል አቅጣጫ ስለዚህ፣ አሁን እየተዳደረ ያለው የከተማ ውስጥ በገጠሩ ማህበረሰብ ውሳኔ ነው ብንል ማጋነን አይደለም። አብዛኛው ነዋሪ ከተሜ በሆነበት ሁኔታ በድሬዳዋ ገጠር ቀበሌዎች የሚያሸንፍ ፓርቲ የከተማ ምክር ቤቱን አብላጫ ድምጽ የሚቆጣጠርበት ሁኔታ ያለ ምርጫ ማካሄዱ በተመለከተ የብሔራዊ ምርጫ ቦርድ ድሬዳዋ ቅርንጫፍ ኃላፊ አቶ ዚያድ ያስ መሐመድ የማስተካከያ ጥያቄዎች ከስድስት ወር በፊት መቅረብ ነበረባቸው ይላሉ። አሁን ግን ባሉት የምርጫ ወረዳዎች ልክ የህትመትና መሰል ቅድመ ዝግጅት ስራዎች ከተሰሩ በኋላ የማስተካከያ ጥያቄዎችን ቦርዱ የማይቀበል መሆኑን ይናገራሉ። ለዚህም የሶማሌ ክልል መንግስት የክልል ምክር ቤቱን ወንበር አዲስ በተሻሻለ የወረዳ አደረጃጀት መሰረት ቁጥሩን ለማሻሻል ጠይቁ ያል ተፈቀደለት መሆኑን አስታውሰዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የብሔራዊ ምርጫ ቦርድ የኮሚኒኬሽን ኃላፊ ሶሊያና ሽመልስ ይህን የማስተካከል ስልጣን ያለው የከተማ አስተዳደሩ ነው ይላሉ። ክልል ምክር ቤቶች መቀመጫ የሚወስድ ነው፣ ቦርዱ አይደለም። ክልሎቹ ራሳቸው የክልል ምክር ቤትም የከተማ ምክር ቤትም ከሆነ አሁን አዲስ አበባን በሀያ ሶስቱ እኛ የምንጠቀምበት የተወካዮች ምክር ቤት የሚመረጠበት በሀያ ሶስቱ የምርጫ ወረዳ ምርጫ ክልል በክፍል አቀዋል አስሩ ክፍለ ከተማ ይየ ነው። ቦታቸው የተለየ ነው። የክፍለ ከተማ ደግሞ እንደምታውቀው ኮምፕሌት የተለየ ስትራክቸር። ስለዚህ የክልሎች መብታቸውና ቢዝ የሚያደርጉት እንደዛ። ስለዚህ አሁን የድሬዳዋም የድሬዳዋ ክልል ምክር ቤቱ የአስተዳደር ምክር ቤቱ አስቀድሞ ቢቀይር ይችል ነበር ማለት ነው። ይችል ነበር ይችል ነበር ደፍነት ይችል ነበር፣ ስድስት ወር ቀድሞ ቀይሮ የቀየር ነው ይሄኛው ነው በዚህኛው ነው ምርጫ ይፈጸምልን። ህግ እንኳን የላቸውም። በደብዳቤ ነው እንደፈለጉ ራሱ የሚቀያይሩት ማለት ነው። አሁን አንዳንድ ክልሎች ህግ ያወጣሉ ልክ ሲቀይሩ ማለት አሁን አዲስ አበባ ለምሳሌ ቻፕትር ሪቫይዝ ምናምን እንደዚህ ያደርገው ይሆናል። ነገር ያደርጋሉ ክልሎቹ አሁን አማራ፣ ኦሮሚያ ምናምን አዋጅ አላቸው። በአዋጅ ነው መቀመጫቸው ነው የወሰኑት፣ እና መቀመጫ ሲቀይሩ በአዋጅ እንደገና ማስተካከል አለባቸው። እንደ ድሬዳዋ አይነቶቹ ደግሞ አዋጅም የላቸውም እንትንም የለውም። ምንድን ነው ስሙ የሚቀየር ሪቫይዝ የሚደረግ ነው የሚለውን በደብዳቤ ጽፈው በዚህ መልኩ እንዲሆን ስለወሰን በዚህ በኩል ምርጫ ማስፈጽሙልን ነው የሚሉት። ያው በእኛ በኩል የምንጠይቀው ያው ህግም ሆነ ምንም ሆነ ክልሉ አሁን ባለው መቀመጫ በምንፈጠምለታል የሚለው ማየት ነው እንጂ ግን መጋበርናት ስታየው ፕሮፐር ዌይ እንኳን ያለው አልመሰለኝም። የድሬዶ አስተራርም ምክር ቤት አፈ ጉባኤ ወይዘሮ ፈጡ ሙስጣፋ በዚህ ጉዳይ ላይ አነጋግረናቸው ነበር። ምክር ቤታቸው የምርጫ አዋጅ ለማውጣት ዝግጅት ማጠናቀቁን ገልጸው የውክልና ለመጣጣም ለማስተካከልም ቻርተሩን እየከለሱ እንደሆነ ተናግረዋል። ያው እንደምታወቀው ድሬዳዋ በቻርተር የምትተዳደር አስተዳደር ናት። በቻርተር ስትተዳደር በወቅቱ መሰረት ያደረገው በየቀበሌ ሶስት ሶስት ተወካይ እንድኖሩ ተደርጎ የተዘጋጀ ነው ስትራክቸሩ። ከዚህ ጋር ተያይዞ በገጠር እና በገጠር ቀበሌ እና በከተማ ቀበሌ፣ በሁሉም ቀበሌ ሶስት ሶስት ተወካዮች እንድኖሩ ተደርጎ የምክር ቤቱ መቀመጫ ቁጥር መቶ ሰማኒያ ዘጠኝ እንዲሆን የተደረገበት ሁኔታ ነው ያለው ማለት ነው። በከተማ በፊቱ አደረጃጀት ሀያ አምስት ከተማ ቀበሌ ነው የነበረው በገጠር ሰላሳ ስምንት ነው ያለው። የከተሜው ውክልና ከገጠሩ ያነሰ ሆኗል። በቁጥር ግን ከተሜው ነው የሚበዛው እና ይሄ ድልድሉ ትክክል ነው ብላችሁ ታምናላችሁ? ይሄ መነሻው በዛ መልኩ ሊሆን ይችላል። ይሄ ስደረግ በወቅቱ ድሬዳዋ አስተዳደር የምታወቀው እንደ አዲስ አበባ ፌዴራል ከተማ ትባል እንጂ በሕገ መንግስቱም የተቀመጠላት ነገር የለም። የቻርተር ከተማ ናት። ይህም የመጣበት ምክንያት ይገባኛል ጥያቄን ስላለባት ነው፣ በኦሮሞ ማህበረሰብ እና በሶማሌ ማህበረሰብ። ከዛ የተነሳ ነው ባለው የቀበሌ ብዛት ሶስት ሶስት የተደረገው በወቅቱ በነበረው ስትራክቸር አሁን ላይ በድሬዳዋ አስተዳደር የምክር ቤቱ ብቻ ሳይሆን ብዙ ምስተካከሉ ነገሮች እንዳሉ ከቻርተር ጀምሮ እኛም እናምናለን። በድሬዳዋ ለሁለት የህዝብ ተወካዮች ምክር ቤት ወንበሮችና ለ189 የከተማ አስተዳደር ምክር ቤት ወንበሮች ሶስት መቶ አስር እጩዎች መመዝገባቸውን ቪኦኤ ባለፈው ውሳ ዘግቦ ነበር። ከእነኝህም መካከል ኢዜማ ሰላሳ ሁለት አብን ደግሞ 26 እጩዎችን በከተማ ቀበሌዎች ለእጩነት ማስመዝገባቸውን ያገኘ ነው መረጃ ያመለክታል። በአጠቃላይ አስር ፓርቲዎች በዚህ ምርጫ ለመወዳደር ድሬዳዋ ላይ ተመዝግበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።